The Voice of America. ጠቅላይ ሚኒስትር አብይ አህመድ መንግስታቸው በትግራይ ክልል ሕግ ለማስከበር በወሰደው እርምጃ በሰላማዊ ነዋሪዎች ሕይወት ላይ ጉዳት እንዳልደረሰ ገለጹ። ሰራዊቱ በኃላፊነትና በተጠያቂነት መንፈስ እንደሚሰራም ተናግረዋል። ለዓለም አቀፍ ወዳጆችና ለኢትዮጵያውያንም መልእክት አስተላልፈዋል። በሌላ በኩል የህወሀት መሪ ዶክተር ደብረጽዮን ገብረ ሚካኤል ትናንት ማታ የስልክ ላይ የጽሑፍ መልእክት እንደላኩለት የገለጸው ሮይተርስ ኃይሎቻቸው አንድ የፌዴራሉ መንግስት አውሮፕላን መጥተው ጥለዋል አንዲት ከተማ ከፌዴራሉ መንግስት ኃይሎች አስለቅቀው ተቆጣጥረዋል ማለታቸውን ዘግበዋል። በዚህ ዙሪያ ከኢትዮጵያ መንግስትም ሆነ ከጦር ኃይሉ ባለስልጣናት በኩል ለጊዜው የተገኘ ምላሽ የለም። አሁን የአዲስ አበባው ዘጋቢያችን መለስካቸው አምሃ ጠቅላይ ሚኒስትሩ ዛሬ ለተወካዮች ምክር ቤት የሰጡትን ማብራሪያ አስመልክቶ ያሰናዳውን ዘገባ እናቀርባለን። ዛሬ ረፋዱ ላይ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት አባላት ለተነሱ ጥያቄዎች ምላሽ ከመስተታቸው በፊት ያተኮሩት የለውጡን የኋላ ታሪክ በማስረዳት ላይ ነበረ። ጥያቄ ከሰነዘሩ አስራ አምስት የህዝብ ተወካዮች ምክር ቤት አባላት መካከል ምናልባት ተደጋግሞ የተነሱት ጥያቄዎች ህግን የማስከበር እርምጃው አልዘገየም ወይ፣ በዚህ ምክንያትስ ውድ ዋጋ አልተከፈልም ወይ የሚሉት ናቸው። ጠቅላይ ሚኒስትር አብይ ከሹመታቸው ዕለት በፊት የነበረውን የሀገሪቱን ሁኔታና ከተሾሙበት ዕለት በኋላም የነበረውን ታሪክ ሲዘረዝሩ አንዳንድ ምናልባትም ለብዙዎቹ እንግዳ የሆኑ ነገሮችን ይፋ ሳያደርጉ አልቀሩም። በቀደሟቸው ጠቅላይ ሚኒስትር በአቶ ኃይለማርያም ደሳለኝ ላይ መፈንቅለ መንግሥት የሚመስል እርምጃ አሁን ጁንታ እየተባለ በሚጠራው ወገን ታቅዶ እንደነበረ ብዙ የሰማው ዛሬ ይመስላል። እሳቸውም ተሹመው ሲገቡ እስረኛ የመሰል አያያዝ እንደገጠማቸው ብዙ ሰው የሚያውቅ አይመስልም። ጠቅላይ ሚኒስትሩ አክለውም ሀገሪቱ ከመከላከያ ሰራዊቱ፣ ከሀገር ደህንነቱ መዋቅር ጀምሮ በፖለቲካ በምጣኔ ሀብትና በሌሎችም ዘርፎች በአንድ ፖለቲካ ድርጅት የበላይ አመራር ቡድን ብቻ የሚዘወር እንደነበረና ይህም ለመለወጥ እንዲሁም ለውጡን ለማስከተል ያጋጠመውን ችግር ዘርዝረዋል። ጠቅላይ ሚኒስትሩ በዚህ ማብራሪያቸው በሀገሪቱ ውስጥ ከሁለት ዓመታት ተኩል ጀምሮ የተፈጠሩ ግጭቶች፣ ግድያዎች፣ መፈናቀልና ስደት ይህ ቡድን ያቀደው ያደራጀውና ያካሄደው እንደሆነ ቁጥር ጠቅሰው ተናግረዋል። መቶ ሠላሳ ሦስት ግጭቶች በሀገሪቱ የተለያዩ ክፍሎች ተካሂደዋል። ይህ የሰሞኑን ሕግ የማስከበር ሥራ ያሉትን አይጠቅልልም። ከዚህ በስተቀር የተካሄዱት ግጭቶች ሁሉ በሌሎች ክልሎች የተፈጸሙ ነበሩ ብለዋል። ጠቅላይ ሚኒስትሩ የነበረውን ሁኔታና ወደ ግጭቱ በግድ እንዴት እንደተገባም እንዲህ ሲሉ አብራርተዋል። መከላከያ ትጥቁም፣ ስንቁም፣ ሜካናይዝዱም ለዓመታት እዛ እንዲከማክ የተደረገበት ምክንያት ይሄ ለውጥ ባይመጣም በሆነ መንገድ የሀገሪቱ አቅም እዛ ብቻ እንዲሆን ታስቦ የተሰራ ምንም ጥርጣሬ ሚስጥርም የለውም። ይሄ ማለት የኢትዮጵያ ታንክ እዛ ነው፣ የኢትዮጵያ መድፍ እዛ ነው፣ የኢትዮጵያ ምናምን ሁሉ እዛ ነው። ሌላው ቀርቶ የኢትዮጵያ የነዳጅ ዲፖ እንኳን ትልልቁ እዛ ነው። ስለዚህ ሞቢሊቲ የሚባል ነገር አርሚው እንዳይኖረው ያን ሁሉ ገዝተን እንዳንጠካ እንዳልኳችሁ ገንዘብ የለም። በስፔሻል ፎርስ፣ በኤር ፎርስ እና በሮኬቶች ሰፊ ስራ ተሰርተዋል። ከዚህ በላይ ግን ጊዜ ያስፈልገን ነበርኛ። እናንተ ዘገያችሁ ያላችሁት ገና ጊዜ ያስፈልገን ነበርኛ። ይሁንና በዚህ ሁሉ እንቅፋት መካከል ባለፉት ሶስት ሳምንታት የተካሄደው ህግ የማስከበር ተግባር ያሉት ሥራ የሰላማዊ ሰዎች ሕይወትን የታደገ እና በከፍተኛ እርግጠኝነት፣ ተጠያቂነትና ኃላፊነት ዓላማውን የመታ እንደሆነ ገልጸዋል። እጅግ ከሚገርመኝ የኢትዮጵያ አየር ኃይልና የስፔሻል ፎርሱ ብቃት አጠቃላይ አገር መከላከያ ሚኒስቴር ብቃት በተለይ ድሮን በሚመለከት የተከበረው ምክር ቤት እንዲገነዘብ የምፈልገው አንድ ሚግ ወደ ጠላት ቀጠና ሲሄድ ታርጌት ሰጥቶት ሰዓት ተሰጥቶት ከሄደ በኋላ ሙሉ ኃላፊነት የካፒቴኑ ነው። እራሱ ወስዶ ያጠቃና ይመለሳል። ድሮን እንደዛ አይደለም። ድሮን በሲቹዌሽኑም ተቀምጦ እያንዳንዱ ታርጌት ይሄ ከሆነ ታርጌት ከታየ በኋላ ፓይለቱ ለዘመቻ መኮንን ጥያቄ አቅርቦለት፣ በእያንዳንዷ ታርጌት ተፈርሞ ነው። ከፈለገ የተከበረው ምክር ቤት ማየት ይችላል። በተኮስ ነው ሚሳይል ወይም ጥይት ልክ ፊርማ አለ። ለእያንዳንዷ ታርጌት ሀላፊነት ይወሰዳል ዝም ብሎ የአቡሰጥ የመልሻ ጫወታ አይደለም ዘጠና ዘጠኝ ፐርሰንት ታርጌት መተናል ዘጠና ዘጠኝ ፐርሰንት ኮላተራል ዳሜጅ አልነበረው የሚያጠራጥር ሲሆን አንተኩስም ለምሳሌ ማታ አልተኮስንም ህጻናት ቢሞቱስ ብለን የእኛ ስለሆነ በስፔሻል ፎርሱና በኤርፎርስ ላይ የተፈጠረው ካፓሲቲ ጠላት አሲዩም የሚያደርገው ስላልነበረ ድሮንን የሚያስቡት ለቶክስ ብቻ ነው እኛ ግን ድሮን የምንጠቀም የነበረው ዘጠና ፐርሰንት ለማየት ነው። እንቅስቃሴያቸው ምናምናቸው። ቀንም ማታ ምናያቸዋለን። ከሲቪሊያን ዳሜጅ ጋር ተያይዞ ከፍተኛ ጥንቃቄ ተደርጓል። ቤትም ዓለም ውጊያ በሶስት ሳምንት ውስጥ ሁመራ ላይ፣ አድጎሹ ላይ፣ ዳንሻ ላይ፣ ሽራሮ ላይ፣ አድ ሀገራይ ላይ፣ አድዋላ ላይ፣ አድነብሪት፣ አድዳሮ፣ ሽሬ፣ ሰለክለካ፣ አክሱም፣ አድዋ አዲግራት፣ እዳጋ ሐሙስ፣ ዛላምበሳ፣ መቀሌ፣ አንዲት ከተማ አንድ ሰው አልገደለም። መከላከያ የማንም ሀገር ወታደር ቢሆን ከዚህ በልጠ ብቃት ማሳየት አይ፣ በጣም ዲስፕሊንድ ጀግና ወታደር ነው ያለው። ሰራዊቱ አሁን ያለውን ብቃትና በተለይም ሰው አልባ በሆነው በራሪ መሳሪያ ምን ያህል እንደሚጠቀምበትም ለምክር ቤቱ አባላት አብራርተዋል። የተዘጋጀው ድሮን በሚመለከት ብዙ ወሬዎች ይወራሉ። ያው በግልጽ ሄዳችሁ ማየት ትችላላችሁ። ለዓመታት ሲታሰብበት የቆየና የተገነባ አቅም ነው። ነገር ግን የድሮኑን በሚመለከት የጁንታው ኃይል እኔ አልደበቅኳቸውም። በግልጽ ከጥቂት ወራት በፊት የሚሊሻ ውጊያ እንዋጋም፣ ዘመናዊ ውጊያ እንዋጋለን፣ እንደዚህ አይነት ጥቆችም አለን፣ እባካችሁን ውጊያ አታስቡ ብያቸዋል። አልደበቅኳቸውም ግን አላመኑ። ምክንያቱም በነሱ ኔትወርክ ውስጥ አይታይም በነሱ ባላቸው አክሰስ ስለማይታይ አልተቀበሉትም። ግን ይህ ኃይል ሀገረ ሰላም አካባቢ እየተሰባሰበን ያለ እንዲሰሙኝ የሚፈልገው ትናንትና ማታ ከምሽቱ አራት ሰዓት፣ አምስት ሰዓት፣ ስድስት ሰዓት ከሲቹዌሽን ሩም ውስጥ አብይ አዲና ሀገረ ሰላም መካከል የነበረውን መተረማመስ ስናይን ያደር ነው። ላይቭ ነው የምናየው የጥራት እንቅስቃሴ። ማታ አላጠቃናቸውም ምክንያቱም በሽሽት ውስጥ ሚስቶቻቸውን ልጆቻቸውን ይዘው ሄደዋል። የእኛንም ያዝ ያፈኗቸው ወታደሮች ይዘው ሄደዋል። ህዝብ ውስጥ አብያዲና አገረ ሰላም አካባቢ ህዝብ ውስጥ በጣም መተረማመስ ነበር። አና ጠቃም ብለን አይተን የተሆኑትን ትናንትና ይሰማሉ። ነሱ ስለሚያውቁት ነው። ግን አይቀጥልም። ይሄ ጠቅላይ ሚኒስትሩ ባለፉት ሳምንታት የተከናወነውን ወታደራዊ ድርጊት በዝርዝር አስረድተዋል። በስም እየጠቀሱ ያመሰገኗቸው ጀነራል መኮንኖችም ጥቂት አይደሉም። ጠቅላይ ሚኒስትሩ ባለፉት ጥቂት ሳምንታትም ከሀገር ውጭ በዲፕሎማሲው በር ሀገሪቱ ስላጋጠማት ችግር አንስተው ለወዳጅ ያሉትን ምክር አስቀድመዋል። ዲፕሎማሲና መልቲላተራሊዝም አይነገራትም። በሰላም በድርድር የምንታወቅ ህዝቦች ነን። ሰላም አስከባሪ የሆነን ብዙ ያገለገልን ነን፣ በኮሪያ በርካታ አፍሪካ ሀገራት ውስጥ ይሄ ይቀጥላል። ግን ለወዳጆቻችን መንገር የምፈልገው ነገር ወዳጅ መሆን ከፈለጋችሁ ከእኛ ጋር እኛንም ማወቅ አለባችሁ። እኛ ምንም ድሃ ብንሆን መንግስት በመሆን በጣም ብዙ አመታት አንዳንዶቻችሁ ሳትፈጠሩ መንግስት የነበረን ሀገር ነን። እንደ ሀገር ሳትቆሙ ሀገር የነበረን ሀገር ነን። ሀገርና መንግስት ግራ የሚገባን ህዝቦች አደለን። ይሄ እንድታቁ እንፈልጋለን። እንኳን ዛሬ የዛሬ መቶ ዓመት የተሻለ ትጥቅ ያለው ሀይል ልግዛችሁ ብሎ፣ አይ እኛ ሞታችን እንመርጣለን እንጂ አንገዛም ብለን እኮ ብቸኛዋ ነጻ ሀገር ናት ኢትዮጵያ። ይህን ከረሳችሁ ማስታወስ ያስፈልጋል። ሶስተኛው በግል የተከበሩ አፈ ጉባኤ ክብራቸውም ሽልማታቸውም ውዳሴያቸውም የኢትዮጵያ ህልውና ነው። በመደለያ በኢትዮጵያ ህልውና የሚደራደር ኢትዮጵያ የማጠብቁ ነ። ሰላም ወዳድ መሆናችን ለሰላም የምንተጋ መሆናችንን ተገንዝባችሁ የኛን ነገር አውቃችሁ በትብብር መንፈስ እንስራ እንጂ ደህንነት አይደለም። የደህንነት ደህንነት ሊመጣ ክብሩን አሳልፎ መስጠት የሚፈልግ ኢትዮጵያ የለም። እንግዲህ ይህን ነገር ደግሞ እንዳትፈርዱብን የኛ ጥፋት አይደለም። አባቶቻችን በደም ውስጥ ያሳለፉብናል። አንችልም እንደሱ አንችልምና በሳንቲም ማስፈራራት ለኢትዮጵያ ይሰራል። ኢትዮጵያ ጋር ተከባብሮ መስራት ብቻ የሚያዋጣው ለሰጋቸው ሰዎችም ኢትዮጵያን ኢትዮጵያዊ እያለ ማሸነፍ አይቻልም ካለ ቅን በኋላ የፈለገውን ማድረግ ይችላል። ኢትዮጵያዊ እያለ ግን ማንም ማሸነፍ አይችልም። ዛሬም ወደፊት በዚህ መንገድ ማሰብ ተገቢ አይደለም። ተጨንቀን ተመረን ህግ ለማስከበት ስንሞክር እኛም ማድመጥ አስፈላጊ ነው። ትንሽ ክፋት አላቸው ስላሏቸውም ኃይሎች ይህን ብለው ነበረ። ስም መጣት አልፈልግም። የእኛ ጎረቤቶች በሙሉ የደመቀ ኃይልና የአብይ ኃይል የሚባል ያላቸው ናቸው። ደመቀና አብይ ተነጋገሩ እንጂ ደመቀ የአንተ ወታደሮች እዛ አስጠጋ፣ አብይ የአንተ ወታደሮች የሚባል ነው አካባቢው በሙሉ። ደመቀና አብይ አልተግባቡም። ኪጋይ ላይ ድርድር ያድርጉ፣ ጆሀንስበርግ ድርድር ያድርጉ የተባለ አገር ለአገር የሚዞርበት ነው አካባቢያችን በሙሉ። ያን ኢትዮጵያ ላይ መድገም አይቻልም። ኢትዮጵያ አንድ መንግስት አላት። ያ መንግስቷ ህግ ያከብራል፣ በህግ ይሰራል፣ ለህግ ይገዛል፣ ካጠፋ በህግ ይጠየቃል፣ ለዜጎቹ ክብር ይሰጣል፣ በተቻለ መጠን ኢትዮጵያን የመሰለ ዲሞክራሲ ይገነባል። ሌላ ለመምሰል አንሰቃይም። እኛ ነው የሚመስል እንጂ እንደ እንትና ሀገር የእንትናና የእንትና ኃይል እያል እያጫወትን የሚል ትንሽ ክፋት የምትመስል ነገር ያለባት ሀሳብ ያለባችሁ ሰዎችም እርሱት። ኢትዮጵያ ውስጥ አይሰራም እንጂ ይህ ኃይል ምን እያደረገ እንደመጣ ኢትዮጵያ ውስጥ ምን እየሰራ እንደመጣ የማይገነዘብ የዓለም መንግስት አለ ብዬ አልገምትም። ሁሉ ቢቀር ማይካድራን ያልሰማ ሰው የለም። የሰሜን እዝ ምክትል አዛዥም ታፍኖ ነው፣ በሺ የሚቆጠር ታፍኖ ነው። ሬሳ ራቁቱን ተኝቶ፣ ተነጋገሩ። ከማን ጋር ከማን ጋር ነው የሚነጋገሩ ጠቅላይ ሚኒስትሩ? በመጨረሻም ለዜጎች ይህን መልእክት አስተላልፈዋል። ጦርነቱን በከፍተኛ ጀግንነት በብቃት አሸንፈናል ነገር ግን ይሄ ነገር ወደ ትቢት እና ወደ እብሪት ከወሰደን ጥፋት ነው። የድል አድራጊ ዘፈን ማቆም አለብን። በእኔ እምነት ያሸነፈው እውነት ነው። ያሸነፈው የኢትዮጵያ እናቶች እምባና ጸሎት ነው። ሌላው ሰው ሀምብል መሆን አለበት። ሀምብል መሆን ማለት ላለመጥላት፣ ስለ አሸናፊነት ላለመዘመር፣ ወደ ዋናው ውጊያ መግባት። ዋናው ውጊያ ገና አልተነካም። ከደህንነት ትራፕ ያልወጡ ሀገራት ቢያንስ በአስር ዓመት አንዴ ውጊያ ይደግማል። ከደህንነት ትራፕ ካልወጣን አትጠራጠሩ፣ ከጁንታ ኤክስ ይቀርና ከጁንታ ዋይ ጋር እንዋጋለን። ከውጊያ ታሪክ እንድንወጣ በፍጥነት ወደ ብልጽግና መሄድ አለብን፣ ወደ ልማት መሄድ አለብን። ለዚህ ደግሞ የኢትዮጵያ ሕዝብ አሁን ያሳየውን ቁርጠኝነት ልማት ላይ መድገም አለበት። ከልመና ያልወጣ ሀገር የተሟላ ነፃነት የለውም። አዛዡ አለቃው ብዙ ነው። ከልመና ለመውጣት ጨክነን እንስራ። እንችላለን መቀየር እንችላለን ይሄን ሀገር። ብቃቱ ክላሪቲው አለ። በእርሻ በኢንዱስትሪ በከተሞች የጀመርናቸውን ስራዎች ብንሰራ፣ እድገት ኦቨርናይት አይመጣም፣ በጊዜ ነው። እድገት ደግሞ የሚያመጡ ኢትዮጵያውያን ብቻ ናቸው። ሌላው አጋዥ ነው። በልመና እድገት አይመጣም። በዜጎች ጥረትና ስራ ነው እድገት የሚመጣው። ግጭት እንዳይኖር ማድረግ፣ በብሔር መከፋፈል እንዳይኖር ማድረግ፣ ድል መናጠቅ እንዳይኖር፣ ከዚህ ዜና ወጥተን በተባበረ ክንድ ወደ ልማታችን፣ ወደ ሰላማችን ወደ ህጋዊ ምርጫችን እንድንሄድ ከሁላችን ይጠበቃል። ኢትዮጵያ ህዝብ ይሄን በማድረግ እንዲተባበር አደራ ማለት እፈልጋለሁ። ኢትዮጵያ በልጆቿ ጥረት ታፍራ ተከብራ፣ በልጆቿ ደም ህልውናዋን ጠብቃ ትቀጥላለች።